ከኢኮኖሚው ዓለም ወደ አውሮፓ በገፍ የሚፈልሱ ስደተኞች ጉዳይ አውሮፓን በእጅጉ አሳስቦታል። ካለፈው ጥር ወዲህ ብቻ የሜዲትራንያንን ባህር ሲያቋርጡ ሰምጠው ከሞቱት ወደ ሶስት ሺህ ከሚጠጉ ስደተኞች ውጪ ያለ መግቢያ ፈቃድ ከ800ሺህ ስደተኞች በላይ ወደ አውሮፓ እንደገቡና ቁጥራቸውን በፍጥነት እየጨመረ እንደሆነ በመገለጽ ላይ ነው። የስደተኞች በብዛት መፍለስ የአውሮፓን ኢኮኖሚ ፖለቲካና ማህበራዊ መዋቅሮች እንዳያፋልስ በመስጋት የአውሮፓ ህብረትና አባል አገራቱ ፍልሰት ስደቱን ለማስቆም ይችላሉ ያሏቸውን ዘዴዎችና ፖሊሲዎች በማፈላለግ ላይ ናቸው። በየደረጃው በሚኒስትሮችና በባለሙያዎች ከሚደረጉ ስብሰባዎችና በየአካባቢው መሪዎች ካካሄዷቸው የጋራ ምክክሮች በተጨማሪ ካለፉት ጥቂት ወራት ወዲህ ብቻ የህብረቱ መሪዎች አራት ጊዜ ያህል በዚህ ጉዳይ ስብሰባ ተቀምጠዋል። ዛሬና ነገ ደግሞ የ28ቱ የአውሮፓ ህብረት አባል አገራት መሪዎች ከ35 የአፍሪካ ሀገሮች መሪዎችና ከመንግስታቱ ድርጅት ኃላፊዎች ጋር ማልታ ዋና ከተማ ቫሌታ ላይ ተሰብስበው በመምከር ላይ ናቸው። የአውሮፓ ኮሚሽን በተለይ ከአፍሪካ የሚገቡትን ስደተኞች ለመቀነስና ለመቆጣጠር የሚያስችለውን ፕሮግራም ከአፍሪካ መንግስታት ጋር በጋራ ለመተግበር አንድ ነጥብ ስምንት ቢሊዮን ዩሮ የልማት እርዳታ መመደቡን ማስታወቁ የሚታወስ ሲሆን ይህ ማልታ ቫሌታ ላይ እየተደረገ ያለው የሁለቱ አሁጉሮች መሪዎች ጉባኤም በዚሁ ቅድ ይዘትና ተግባራዊነት ላይ መክሮ ውሳኔዎችን ያሳልፋል ተብሎ ይጠበቃል። መሪዎቹ ለስደትና ፍልሰት መሰረታዊ ምክንያቶች በሆኑት ላይ ትኩረት ሰጥተው እንደሚወያዩና እንዲሁም የህጋዊ የመግቢያ በሮች ሊከፈቱ በሚችሉባቸውና የስደተኞች መብቶች ለማስጠበቅ በሚቻልባቸው ጉዳዮች ላይ እንደሚነጋገሩ የጉባኤው መርሃ ግብር ያስረዳል። የአውሮፓ ኮሚሽን ባለፈው መስከረም ወር ይፋ ያደረገውና በተለይ ለአፍሪካ የተመደበ ነው የተባለው አንድ ነጥብ ስምንት ቢሊዮን ዩሮ ልዩ በጀት ወይንም ኢመርጀንሲ ትረስት ፈንድ የሚባለው የልማት እርዳታ በአፍሪካ በተለይ ከተመረጡ መንግስታት ጋር በጋራ በሚቀረጹ የልማት ፕሮጀክቶች የሚውልና በዚህም ለስደት ዋና ምክንያት የሆኑትን ችግርን፣ ጦርነትንና አለመረጋጋትን ለማስወገድ ያለመ እንደሆነ ተመልክቷል። ከዚህ ገንዘብ ተጠቃሚ ይሆናሉ የተባሉት አገሮች የሳህል፣ የሰሜን አፍሪካ ና የአፍሪካ ቀንድ አገሮች ናቸው። የአፍሪካ ቀንድ አገሮቹ ጅቡቲን፣ ኤርትራን፣ ኢትዮጵያን፣ ኬንያን፣ ሶማሊያን፣ ደቡብ ሱዳንን፣ ታንዛኒያን ና ኡጋንዳን እንደሚያካትት ታውቋል። የአውሮፓ ኮሚሽን ቃል አቀባይ አሌክሳንደር ፖላክ የዚህ ኮንፈረንስና የልማት እርዳታው ትኩረት ሁለት ጎኖች እንዳሉት ነው የሚያብራሩት። በአንድ በኩል በእርግጥ በተከሰተው የስደተኞች ቀውስ ላይ የሚያተኩር ነው። በሌላ በኩል ሰዎች ተገደው ለስደት የሚደረጉባቸውንና በሜዲትራንያን ባህር የሚሞቱባቸውን ዋና ዋና ምክንያቶች ጦርነትንና አስከፊ ድህነትን ለማስወገድ በሚቻልባቸው ጉዳዮች መምከር ሌላው ዋና አጀንዳ ነው። እዚህ ላይ የእርዳታ ገንዘብ ሳይሆን የልማት እርዳታና ትብብር ነው የሚያስፈልገው በማለት የህብረቱ የልማት እርዳታና ትብብር ኢኮኖሚውን ለማሳደግና የመልካም አስተዳደርና የሰብአዊ መብት አያያዝ እንዲሻሻል፣ የሴቶች መብት እንዲጠበቅና የትምህርትና የጤና አገልግሎቶች እንዲስፋፉ የሚያግዝ መሆኑን አብራርተዋል። ገንዘቡ በተለይ ከፍተኛ የስደተኞች ጫና ላለባቸው ወይንም ለህዝባቸው ማህበራዊ አገልግሎቶችን መስጠት ላልቻሉ መንግስታት፣ እንዲሁም በተለይ ለወጣቶች የኢኮኖሚ እድሎችን ለመክፈት ለሚያስችሉ ፕሮጀክቶች ይሰጣልም ተብሏል። በአጠቃላይም ይሄ ልማት እርዳታ ስደተኞች ይፈልቁባቸዋል ለተባሉት የሳህል የሰሜን አፍሪካና የአፍሪካ ቀንድ ሀገሮች ወጣቶች የስራ ዕድል ለመፍጠርና የወጣቶችን ኑሮ ለማሻሻል የሚረዱ ፕሮጀክቶችን ለማስፋፋትና ከዚሁ ጋርም የደንበር ቁጥጥራቸውን እንዲያጠብቁ የሚያደርጉ አሰራሮችን ለመዘርጋት ጭምር የሚውል መሆኑን የኮሚሽኑ መዛግብትና የቫሌታው ስብሰባ ሰነዶች ያስረዳሉ። ይሁን እንጂ የአውሮፓ ሕብረት መሪዎች ይዘውት የመጡት የልማት እርዳታና የቫሌታው ጉባኤ ራሱ የሰዎችን የዝውውር መብት የሚገድብ ከጦርነትና አስከፊ ድህነት ሸሽተው በሚሰደዱት ላይ ጭምር ቁጥጥር ለማድረግ በሚያስችሉ አሰራሮች ላይ የሚያተኩርና በአጠቃላይም አውሮፓ ያጋጠመውን የስደተኞች ቀውስ ለማቃለል ያግዛሉ የተባሉ ፕሮግራሞችን በአፍሪካ ላይ የሚጭን ነው በማለት የሚከራከሩ ወገኖች አሉ። በተጨማሪም ጉባኤው የስደተኝነት ጥያቄያቸው ውድቅ የሆነባቸው ስደተኞችን የአውሮፓ መንግስታት አስገድደው ሲመልሷቸው የአፍሪካ መንግስታት እንዲቀበሏቸው የማግባቢያ ስራ የሚሰራበት ነው በመባልም ይተቻል። በርካታ የአፍሪካና የአውሮፓ ሲቪል ማህበራት ለጉባኤው በጋራ ባስተላለፉት መልእክትም ጉባኤው የስደተኞችን ቀውስ ለመግታት ሲል ብቻ መሰረታዊ የሰዎችን የዝውውር መብቶችና የሰብአዊ መብቶችን እንዳይጥስ አሳስበዋል። ችግሩን ለማቃለልም በቅድሚያ የስደት ምክንያት የሆኑት ችግሮች ላይ እንዲያተኩሩና ህጋዊ የስደተኞች መግቢያ በሮችንም እንዲከፍቱ ጠይቀዋል። ኦክስፋም በበኩሉ በዚሁ የአፍሪካና የአውሮፓ መሪዎች የጋራ ጉባኤና የልማት እርዳታ ላይ ባወጣው መግለጫ የኮሚሽኑ የእርዳታና ልማት ዕቅድ ከድንበርና የሰዎች ዝውውር መብት ጋር መያያዙን ነቅፎታል። የኦክስፋሙ መግለጫ የልማት እርዳታ ዋና ግቡ ድህነት መቀነስ ነው። ትኩረቱም ታዳጊ ሀገሮችን በማህበራዊ በኢኮኖሚ፣ በፖለቲካና በአካባቢ ጥበቃ በማገዝ በሂደት ሀገሮቹ ራሳቸውን ከኋላ ቀርነት ማላቀቅ ነው በማለት ለጋሾች በምንም አይነት ቢሆን የድህነት ቅነሳንና የሰዎችን ገቢ ለማቀራረብ የሚውልን እርዳታ ለሀገር ውስጥና የውጭ ፖለቲካ ማሳለጫ ማዋል የለባቸውም ሲል አሳስቧል። የልማት እርዳታ በምንም አይነት ቢሆን የሰዎችን ዝውውር ለመግታት መዋል የለበትም። ይህ ከሆነ ድርጊቱ የመንግስታቱ ድርጅት በቅርቡ ካጸደቀው የዘላቂ ልማት ግቦች ጋር የሚጋጭ ነው የሚሆነው እንደ ኦክስፋም መግለጫ። ቃል አቀባይ አሌክሳንደር ፖላክ ግን የኮሚሽኑ ትረስት ፈንድ የዘላቂ ልማት ግቦችን ለማሳካት የሚያገዝ እንጂ የሚያደናቅፍ ወይንም አቅጣጫ የሚያስቀይር አይደለም በማለት ነው የሚከራከሩት። በጋራ የልማት ፕሮግራሞች የተሻለ የኢኮኖሚ ድል መፍጠር ከቻል፣ የአየር ለውጥ ተግዳሮቶችን የበለጠ መግታት ከቻል፣ በወጣቶቻችን ላይ ትኩረት ካደረግን፣ የሴቶችን ተሳትፎ ካሳደግን፣ ብዙ ችግሮችን ልናቃልል እንችላለን። እዚህ ላይ ነው የዘላቂ ልማት ግቦችና የልማት ትብብር የሚተጋገዙት። ስለዚህ ዋናው ነገር ተጨማሪ ገንዘብ የማግኘትና ትክክለኛ ፖሊሲ የመንደፍ ጉዳይ ነው በማለት የአውሮፓ ኮሚሽን ወደ አህጉሩ የሚገቡትን ሰዎች ለመቆጣጠር የሚያስችለውን እቅድ ቀርጾና እርዳታ ይዞ ለአፍሪካ መሪዎች አቅርቧል የሚለውን ትችት አስተባብለዋል። እንደ ቃል አቀባዩ አስተያየት የኮሚሽኑ የአፍሪካ አስቸኳይ የልማት እርዳታ የዘላቂ ልማት ግቦችን ለማሳካት የሚደረገው ጥረት አካል ነው። በሌላ በኩል ስደተኞች በአውሮፓ ሕብረትና በአደጉት አገሮች ኢኮኖሚ ላይ የሚያሳድሩት አሉታዊ ተጽዕኖ ተጋኖ የቀረበ ነው እየተባለ ነው። በእርግጥ አገሮች በገፍ እየገቡ ላሉት ስደተኞች መሰረታዊ አገልግሎቶችን ለማቅረብ ለማላመድና ለማሰልጠን ተጨማሪ ገንዘብ ማውጣት ይጠበቅባቸዋል። ለምሳሌ ጀርመን በዚህ ዓመት ብቻ አስር ቢሊዮን ዩሮ እንደሚያስፈልጋት የታወቀ ሲሆን በሚቀጥለው ዓመትም ይህ አሃዝ ከፍ ሊል እንደሚችል ነው የሚገመተው። ምንም እንኳ ተጽዕኖው እንደ የአገሮቹ የኢኮኖሚ ጥንካሬ ሀብትና ፖሊሲ የሚለያይ ቢሆንም፣ በአጠቃላይ ግን ብዙዎች እንደሚያስቡት ከፍተኛ አለመሆኑን ጥናቶች አመላክተዋል ነው የሚሉት ባለሙያዎች። የኢኮኖሚ ባለሙያና በቤልጂየም የብራስልስ ፓርላማ የፖሊሲ አማካሪ የሆኑት ሚስተር አንቶን ሃዮትስ ይህ ነሐስ ከአጠቃላይ ኢኮኖሚው ወደ ዜሮ ነጥብ ዜሮ ሁለት ከመቶ ዝቅ ያደርጉታል። ከተደረጉ ጥናቶች በመነሳት ስደተኞችን፣ የአካባቢውን ባህልና አኗኗር ለማስተዋወቅና ቋንቋ ለማስተማር እንዲሁም መሠረታዊ አገልግሎቶችን ለማቅረብ የሚወጣው ወጪ ብዙዎች እንደሚያስቡት ብዙ አይደለም። ከአጠቃላይ ኢኮኖሚው ወይንም ጂዲፒ 0.02 ከመቶ አይበልጥም። ይህ ደግሞ ብዙዎች ከሚያስቡት በጣም ትንሽ ነው ብለዋል ሚስትር አንቶን። ብዙዎቹ ስደተኞች በተለይ ከኢራቅና ሱሪያ የሚመጡት ቢያንስ የሁለተኛ ደረጃ ትምህርት ያላቸው መሆኑ ለመጡበት ሀገር ኢኮኖሚ ከፍተኛ ጥቅም ያለው መሆኑን ሲያስረዱም ም የተገላቢዎች ነው። ከኢኮኖሚ አንጻር ሲታይ በትምህርት ወጪ ሳያወጡ የሰው ኃይል እንደ ማግኘት ነው በማለት ሁኔታው ላደጉ አገሮች መልካም የኢንቨስትሜንት አጋጣሚ ሲሆን፣ በአንፃሩ ለስደተኞቹ አገሮች ግን ኪሳራ መሆኑን አስታውቀዋል። በአጠቃላይም ሀገሮች ለስደተኞች የሚያወጡት ወጪ በኢኮኖሚ ውስጥ ከሚያበረክቱት አስተዋጽኦና ከሚያስገኙት ገቢ አንጻር በጣም ጥቂት ስለመሆኑ በአብዛኛዎቹ የኢኮኖሚ ባለሙያዎች ዘንድ ስምምነት እንዳለ ነው የሚታመነው። ሚስተር አንቶን እንደሚሉት እንደ ኤውሮፓ አቆጣጠር ከ99 ዓ ም ጀምሮ በእንግሊዝ ሀገር ሲደረግ የነበረ ጥናት እንዳረጋገጠው ስደተኞች ከየትኛውም ሀገር ይምጡ ለሚኖርበት ሀገር ኢኮኖሚ ከፍተኛ ገቢ ነው የሚያስገኙት። ይህ ማለት ታክስ በመክፈል ማህበራዊ መዋጮ በማዋጣት ከሚያገኙት ጥቅማጥቅም የበለጠ ኢኮኖሚውን በሰፊው ይደጉማሉ ማለት ነው። በአጠቃላይም ይላሉ ሚስተር አንቶን፣ ብዙዎቹ የኢኮኖሚ ባለሙያዎች እንደሚሉት በእርግጥ በየአገሩ ባለው የሰራተኛ ደንብና አሰራር ሊለያይ ይችላል ሆኖም ግን ኢኮኖሚውን በጣም ነው የሚያሳድጉት በማለት ስደተኞች በተቀባይ አገሮቻቸው ኢኮኖሚ ላይ ለአጭር ጊዜ መጠነኛ ጫና ሊያሳድሩ ቢችሉም ለዘለቄታው ግን ዋና የኢኮኖሚው ኃይልና አንቀሳቃሽ ሊሆኑ እንደሚችሉ ነው እንደ በርካታ ሌሎች የኢኮኖሚ ባለሙያዎች ሁሉ እሳቸውም የሚከራከሩት። አድማጮቻችን በዚሁ የዛሬውን ከኢኮኖሚው ዓለም ፕሮግራም እናበቃለን። ገበያው ንጉሤ ለዶቼ ቬለ ራዲዮ ብራሰልስ።